የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 3 2015 ዓ ም ዝግጅታችን ጀመረ። ዩናይትድ ስቴትስን ጨምሮ ስድስት ሀገሮች ያወጡት መግለጫ የኢትዮጵያን አቋም ያላገናዘበ ነው ሲል የውጭ ጉዳይ ሚኒስትር ገለጸ። የአውሮፓ ሕብረትን በተመለከተ ያወጣቸው ውሳኔዎች ተጨባጭ ሁኔታዎችን ጋር የሚጣጣሙ አይደሉም። የኢትዮጵያን ተጨባጭ ሁኔታ ይገነዘባሉ፣ ይረዳሉ ብለን እንጠብቃለን። እንደዚህም በጋራ የምንሰራ ይሆናል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለምን ነው የሰማችሁት። ዩናይትድ ስቴትስን ጨምሮ ስድስት ሀገሮች ያወጡትን መግለጫ ተከትሎ በዛሬው ዕለት ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ቀደም ሲል የአውሮፓ ህብረት የደረሰበትን አቋም አስመልክቶ የተናገሩት ነው። የህወሀት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በትዊተር አማካኝነት ባስተላለፉት መልእክታቸው የስድስቱን ሀገሮች የጋራ መግለጫ አድንቀዋል። ሙሉ ዘገባው በምሽቱ የአብይ ርዕሳችን ይቀርባል። በዚህ ዓመት ስድስት ሚሊየን ተማሪዎች ወደ ትምህርት ቤት አለመግባታቸውንና ሌሎች የሀገር ውስጥና የውጭ ዜናዎችንም አካተናል። ሰላም ጤና ይስጥልኝ፣ እንደምናመሻችው የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች በምስልና ድምፅ ቅንብር ሲሳይ አሸናፊና። ግርማ ደገፋ፣ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኦሮሞ ነጻነት ግንባር ኦነግ ማዕከላዊ ኮሚቴ አባል አቶ ሞኢቦን በቀለን ትናንት ማምሻውን አዲስ አበባን በሚያዋስነው የቡራዩ ከተማ ውስጥ ማንነታቸው ባልታወቀ ሰዎች ተገለዋል ሲል አቶ ሞኢቦን በቤታቸው አካባቢ በጥይት ተመትተው ተገለዋል ብለዋል ፓርቲው። የአቶ ሞኢቦን ግድያ በተመለከተ የተጠየቀው የአዲስ አበባ ፖሊስ ኮሚሽን መረጃው እንደሌለው ለአሜሪካ ድምፅ ገልጸዋል። ከቡራዩ ከተማ ፖሊስ መምሪያና ከኦሮሚያ ፖሊስ ኮሚሽን መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ዝርዝሩን ፀሐይ ዳምጠው ይዛዋለች። የኦሮሞ ነፃነት ግንባር ማዕከላዊ ኮሚቴ አባል አቶ ሞይቦን በቀለ ጥቅምት ሁለት ቀን 2015 የቡራዩና የአዲስ አበባ ከተማ አዋሳኝ በሆነው እና ልዩ ስሙ ሳንሱስ ተብሎ በሚታወቀው አካባቢ ተገለዋል ስል ነው ፓርቲያቸው ያስታወቀው። ግድያው የተፈጸመው በመኖሪያ ቤታቸው አቅራቢያ በግምት ከምሽቱ አንድ ሰዓት አካባቢ ነው ብለዋል። የኦሮሞ ነጻነት ግንባር የህዝብ ግንኙነት አቶ ለሚገመቹ ተፈጸመ ያሉትን ግድያ ለአሜሪካ ድምጽ አብራርተዋል። ሞይቦንን ግድያ ሁኔታ በተመለከተ ማምሻ ላይ ከመኖሪያ ቤቱ አካባቢ በጥይት እንደተመታና ከዛ በኋላ ሆስፒታል ገብቶ ህይወቱ እንዳለፈ ነው የተረዳ ነው በድርጅታችን የኦሮሞ ነጻነት ግንባር ኦነግ ውስጥ የድርጅቱ ማዕከላዊ ኮሚቴ ነበረ። ከዚህ ቀደም ሁለት ሺ አስራ ሰባት እንደ ኤሮፕያን አቆጣጠር ኦነግ በተቀመጠው ጠቅላላ ጉባኤ ላይ እንደ ማዕከላዊ ኮሚቴነት የተመረጠና አሁንም የማዕከላዊ ኮሚቴ ሆኖ ነው የሚሰሩት። አቶ ለሚ አክለውም ተከታዩን ብለዋል። ሞይቦን ከቀድሞውም ስርዓት ጋር ስፋለም ነበረ እና ለአመታት እስር ቤት ነው የነበረው ከዛም መልስ ከተወሰነ ወራት በፊት ቡራ አካባቢ ታስሮ ከእስር ነው የተለቀቀው። የእሱ ግድያ ካታ እና ሳንሱዚ እዛ አካባቢ እንደሆነ ነው ያገኘ ነው መረጃ። እኛ ግድያውን በተመለከተ በማን እንደተገደለ አናውቅም። አቶ ሞይቦን ትናንት በጥይት እንደተመቱ የአካባቢው ሰዎች አዲስ አበባ ከተማ ውስጥ ወደሚገኘው አቤት ሆስፒታል ወስዷቸው እንደነበር አቶ ለሚ ይገልጸዋል። ሕይወታቸው ያለፈውም በሕክምና ስረዱ ከቆዩ በኋላ መሆኑ ነው የተጠቀሰው። ዛሬ ጥቅምት ሶስት ቀን ሁለት ሺ አስራ አምስት አስክሬናቸው ከአዲስ አበባ ወደ ትውልድ ስፍራቸው ምስራቅ ወለጋ ኪረሙ ተሸኝቷል ስል ኦነግ ገልጿል። የአቶ ሞይቦን ግድያ በተመለከተ መረጃ እንደሌለው የአዲስ አበባ ፖሊስ ኮሚሽን ለአሜሪካ ድምጽ ገልጿል። ለቡራዩ ከተማ ፖሊስ መምሪያና ለኦሮሚያ ፖሊስ ኮሚሽን ስልክ በመደወል ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የአቶሞዊ ቦን ግድያ በገለልተኛ አካል እንዲጣራ ኦነግ አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የዩጋንዳው ፕሬዚደንት ዩሪ ሙሴቪኒ በአገሪቱ የተከሰተው የኢቦላ ወረርሽኝ በቁጥጥር ስር መዋሉንና በእንቅስቃሴ ላይ ምንም አይነት ገደብ መጣል እንደማያስፈልግ አረጋግጠዋል። የሀገሩ የጤና ባለስልጣናት ደግሞ 31 ሰዎች ገዳይ በሆነው የሱዳን ኢቦላ ቫይረስ መያዛቸውን ያረጋገጡ ሲሆን ከእነዚህ ውስጥ ስድስቱ መሞታቸው ተዘግበዋል። የኡጋንዳ የሕክምና ማህበር በበኩሉ አንዳንድ አባላቶቹ በጠና መታመማቸውን በመግለጽ በቂ የሆነ የግል መከላከያ መሳሪያ ባለመኖሩ ተለማማጅ የሕክምና ባለሙያዎች የጀመሩትን የሥራ ማቆም አድማ እንደሚቀላቀሉ አስታውቀዋል። ሃሊማ አቶማኒ በዚህ ዙሪያ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። ፕሬዚዳንት ዩዌሪ ሙሴቨኒ ረቡዕ ምሽት ለሀገራቸው ባደረጉት ንግግር ዩጋንዳውያን እንደ ደም ሰገራና በኢቦላ በሽታ ከተያዙ ሰዎች የሚወጣ ትውከት ከመሳሰሉ የሰውነት ፈሳሾች ጋር ንክኪ እንዳይኖራቸው አሳስበዋል። የዓለም ጤና ድርጅት ከቀደሙት የኢቦላ ዝርያ ክትባቶች መከላከያ ሊያገኝለት እንዳልቻለው የገለጸው የሱዳኑ ኢቦላ ምንጩ ባይታወቅም ሙሴቨኒ ግን ዩጋንዳኖች የጦጣ ቺምፓንዚና፣ ጉሪላ ስጋ እንዳይመገቡ አስጠንቅቀዋል። ከዚህ ቀደም እንዳደረግነው መንግስት ይህንን ወረርሽኝ ለመቆጣጠር የሚያስችል አቅም እንዳለው ለዩጋንዳውያንና ለሁሉም ነዋሪዎች ላረጋግጥ እፈልጋለሁ። ስለዚህ ጭንቀት፣ ድንጋጤ፣ እንቅስቃሴ መገደብ ወይንም እንደ ትምህርት ቤቶች፣ ገበያዎች የአምልኮ ቦታዎች ወዘተረፈ ያሉ የህዝብ ቦታዎችን መዝጋት አስፈላጊ አይደለም። እስካሁን የተረጋገጡት ሰላሳ አንድ የኢቦላ ተጠቂዎች አራት የሕክምና ባለሙያዎችን አንድ ሰመመን ሰጪና አንድ በሙቤንዴ ኬጌጓና ካሳንዳ ወረዳዎች ውስጥ ለመጀመሪያ ጊዜ ከተገኘው ተጠቂ ጋር ንክኪ ያለው የህክምና ተማሪን ጨምሮ ስድስት የጤና ባለሙያዎችን ያካትታል። ኡጋንዳውያን እንዳይጨባበጡ ያስጠነቀቁት ሙሴቨኒ በነሐሴ ስድስት ለመጀመሪያ ጊዜ መታየቱ የተዘገበው የሱዳን ኢቦላ ቫይረስ ክትባት ዙሪያ አሁንም እየተወያየች ነው ብለዋል። የህክምና ተለማማጁና አንድ ከፍተኛ የጤና ባለሙያ በአሁኑ ወቅት የኦክስጅን ድጋፍ እየተደረገ ላቸው መሆኑን የገለጹት የዩጋንዳ የህክምና ማህበር ፕሬዚዳንት ዶክተር ሳም አሌንዶ በበኩላቸው የጤና ባለሙያዎችን ማጣት ከጀመርን ቫይረሱ በቁጥጥር ስር መሆኑ አጠራጣሪ ነው ብለዋል። የሱዳን ኢቦላ ቫይረስ እንደ ዛየር ኢቦላ ቫይረስ ያልተለመደ ሲሆን ምንም አይነት ወቅታዊና ውጤታማ ክትባት የለውም። የሱዳን ኢቦላ ቫይረስ እንደ አውሮፓውያን አቆጣጠር በ1976 በደቡብ ሱዳን ለመጀመሪያ ጊዜ የተከሰተ ሲሆን ከዛን ጊዜ ወዲህ ወረርሽኙ በኡጋንዳ ዜና በሱዳን መከሰቱ ተዘግቧል። ሆኖም እንደ አውሮፓውያን አቆጣጠር በ2000 ዓ.ም በዩጋንዳ የነበረው ወረርሽኝ እጅግ የከፋና ከ200 በላይ ሰዎችን ህይወት የቀጠፈ ነበር። ደቡብ አፍሪካ ውስጥ ከከፍተኛ ትምህርት ተቋማት የተመረቁና ከፍተኛ ገቢ ያላቸው ባለሙያዎች እያሽቆለቀለ የመጣውን የአገሪቱን ኢኮኖሚ በመሸሽ ጓዛቸውን ሸክፈው ከባህር ማዶ እየተሰደዱ መሆናቸው ተገለጸ። ብዙዎቹ የሰለጠኑ ደቡብ አፍሪካውያን አገሪቱን ትተው የሚሄዱት ከፍተኛ ስራ አጥነት፣ ወንጀልና እጅግ የተበላሹ የህዝብ አገልግሎት ተቋማት እየተበራከቱ በመምጣታቸው መሆኑን ገልጸዋል። ኒው ወርልድ ዌልዝ የተባለው የደቡብ አፍሪካው የሀብት ተመራማሪ መረጃ ድርጅት በዚህ ዓመት መጀመሪያ ላይ ባወጣው ዘገባ ከአንድ ሚሊዮን ዶላር በላይ የተጣ ገቢ ያላቸው ሰዎችን ስደት በማጥናት ያጠናከረውን መረጃ አውጥተዋል። ከፍተኛው የእውቀትና የሀብት ፍልሰቱ ደቡብ አፍሪካ ከነዚህ ባለሙያዎች እየተሰበሰበ በኢኮኖሚው ይበልጥ ለተጎዱ ወገኖች በምታከፋፍለው የግብር ገቢ ላይ ትልቅ ጉዳት ሊያስከትል ይችላል ሲሉም የአሜሪካ ድምፅ ያነጋገራቸው ተንታኞች አስጠንቅቀዋል። ኤርነስትን ያንግ የተባለው ዓለም አቀፉ ድርጅት ዘጠኝ ከመቶ የሚሆኑት ደቡብ አፍሪካውያን የሚሰበሰበው ግብር ከጠቅላላው የአገሪቱ ግብር አርባ ከመቶ የሚሆነውን እንደሚሸፍን አመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በሩሲያውያን የሚታዘዙ ኢራን ስሪት ድሮኖች ዛሬ ሐሙስ የኪቭን አካባቢዎች መደብደባቸውን የዩክሬን ባለሥልጣናት ተናገሩ። የዩክሬን ወታደራዊ ክፍልም የሩሲያ ሚሳኤሎች ዩክሬናውያን በሚኖሩባቸው አርባ የተለያዩ የአገሪቱ አካባቢዎች ቀደም ብሎ በነበረው ቀን ድብደባ መፈጸማቸውን አስታውቀዋል። የዩክሬን ፕሬዝደንት ጽህፈት ቤት ምክትል ኃላፊ ካይሮሎ ታይመሰንኮ ድሮኖቹ በኪቭ ዙሪያ የሚገኙ ወሳኝ የመሠረተ ልማት ተቋማትን መደብደባቸውን ተናግረዋል። ባለስልጣናቱ ካሚካዜ ብለው የሚጠሯቸው ሰው አልባ የጦር አውሮፕላኖቹን ወይም ድሮኖች ራሳቸውን ከኢላማዎቻቸው ጋር የሚያላትሙ ፈንጂዎችን የጫኑ አድርገው ገልጸዋቸዋል። የሚኮላይቭ ከንቲባ አሌግዛንደር ሴንኮቪች በደቡብ አይቷ ዩክሬን ከተማ ትናንት ሌሊቱን በተካሄደ ድብደባ ባለ አምስት ፎቅ የመኖሪያ ህንፃ መውደሙን አስታውቀዋል። የአየር ጥቃቶቹ የተፈጸሙት የዩክሬን አጋሮች ተጨማሪ የአየር መከላከያ መሳሪያዎችን ለዩክሬን ለመስጠት እየሰሩ ባሉበት በዚህ ወቅት ሲሆን የዩክሬን ፕሬዚደንት ቮሎዲሚር ዜለንስኪ የሩሲያ ሽብር የበለጠ ድፍረትና ጭካኔ የተሞላበት እየሆነ በሄደ ቁጥር ዩክሬን አየር ክልሏን እንድትከላከል መርዳት ለአውሮፓ በዘመናችን ካሉ የላቁ ሰብአዊ ተግባሮች መካከል አንዱ መሆኑን ለዓለም ግልጽ እየሆነ ይመጣል ሲሉ ትናንት ረቡዕ በሰጡት መግለጫ ተናግረዋል። ብሪታንያ የክሩዝ ሚሳይሎችን መጥተው መጣል የሚችሉ ሮኬቶችን እንደምትልክ ዛሬ ሐሙስ ስትገልጽ የኔቶ መከላከያ ሚኒስትሮችም ለዩክሬን ስለሚሰጡት ወታደራዊ እርዳታ ለመምከር ብራስልስ ላይ መሰብሰባቸው ተመልክተዋል። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስትን ትናንት ረቡ በሰጡት መግለጫ የሩሲያው ፕሬዚደንት ቪላዲሚር ፑቲን ለ300 ሺህ ተጠባባቂ ጦር የክተት መርሃ ግብር ምንም ስልጠና ያላገኙና ንጹሐን ሲቪሎችን አስገድደው ወደ ግንባር ለመላክ ሲሞክሩ ዩክሬን የጦር ኃይሏ፣ ዲሞክራሲውና ሉዓላዊነቱን ለማስከበር የሚታገል ነፃ ሕዝብ እንደሚያሸንፍ ለዓለም እያሳየች ነው ብለዋል። ኢራቅ ዋና ከተማ ባግዳድ ውስጥ ከፍተኛ ጥበቃ በሚደረግበትና አረንጓዴው ዞን ተብሎ በተከለለው ስፍራ ዛሬ ሐሙስ ዘጠኝ ሮኬቶች ማረፋቸውን የኢራቅ ጦር አስታወቀ። ጥቃቱ የተሰነዘረው የኢራቅ ሕግ አውጪዎች አዲስ ፕሬዚደንት ለመምረጥ በተሰበሰቡበት ወቅት መሆኑ ተገልጸዋል። የደህንነት ባለስልጣናት በጥቃቱ አምስት ሰዎች መቁሰላቸውን ሲገልጹ፣ ለጥቃቱ እስካሁን ኃላፊነቱን የወሰደ አልተገኘም። ባለፈው ወር የምክር ቤት አባላት አፈጉባያቸውን ለመምረጥ ተሰብስበው በነበረበት ወቅትም አረንጓዴው ዞን ተብሎ የተከለለው ስፍራ ኢላማ ያደረጉ ሮኬቶች መተኮሳቸው ይታወሳል። የሰሜን ኮሪያ መሪ ኪም ጆን ኡን የረዥም ርቀት ተመዘግዛጊ ሚሳይሎች ሙከራዎችን መገምገማቸውን የአገሪቱ መንግስት መገናኛ ብዙሃን ዛሬ ሐሙስ አስታውቀዋል። ሙከራዎቹ የተሳኩ ነበሩ ያሉት ኪም የጦር ኃይላቸው የኒውክሌር ጥቃት ለማድረስ ያለውን ብቃትና ለጦርነት ዝግጁነት ያሳየበት ነው ማለታቸው ተዘግበዋል። ትናንት ረቡዕ የተካሄዱት ሙከራዎች ሰሜን ኮሪያ በዚህ ዓመት ያደረገቻቸውን ሙከራዎች ብዛት ከፍ ያደረጉ መሆናቸውንም የአሶሴትድ ፕሬስ ዘገባ አመልክተዋል። በዩናይትድ ስቴትስ ለመኖሪያ ቤት ግዢ ብድር ሞርጌጅ የሚከፈለው የወለድ መጠን መጨመሩንና እንደ አውሮፓ አቆጣጠር ከ206 ወዲህ እጅግ ከፍተኛ ደረጃ ላይ መድረሱ ተነገረ። በ30 ዓመት ለማይቀየር የወለድ መጠን የሚከፈል የቤት መግዣ ብድር የሚያስከፍለው የወለድ መጠን በዚህ የጥቅምት ወር መጀመሪያ ከ68 ከመቶ በላይ መድረሱን ከአሜሪካ የቤት መግዣ ባንክ ባለሙያዎች ማኅበር የተገኘው መረጃ አመልክተዋል።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 ደረጀ ደስታን እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥቅምት 3 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በዝግጅቶቻችን ላይ ለሚኖራችሁ አስተያየቶች በዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 202 251 35 05 ላይ በድምፅ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል ወይም በፌስቡክ አት ቪኦኤ አማሀሪክ ላይ ልታደርሱን ትችላላችሁ። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ቀዳሚ ወደ ሆነው የአብይር ዘገባችን እንለፍ። ዩናይትድ ስቴትስን ጨምሮ ስድስት ሀገሮች ያወጡት መግለጫ የኢትዮጵያን አቋም ያላገናዘበ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የህወሀት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የሀገሮቹን የጋራ መግለጫ አድንቀዋል። ስድስቱ ሀገሮች በትላንትና መግለጫቸው የኢትዮጵያ መንግስትና ህወሀት ወታደራዊ ግጭቱን በአስቸኳይ በማቆም የግጭት ማቆም ስምምነት እንዲያደርጉ ሲሉ ጠይቀዋል። በተያያዘ ዜና የአውሮፓ ፓርላማ በቅርቡ ኢትዮጵያን በሚመለከት ያጸደቀውን የውሳኔ ሀሳብ የኢትዮጵያን ተጨባጭ ሁኔታ ያላገናዘበ ነው ሲሉ አምባሳደር መለስ ዓለም አጣጥለዋል። የዚህን ውሳኔ ሀሳብ በሚመለከት ግን ከህወሀት ወገን እስካሁን በይፋ የተሰጠ ምላሽ የለም። ኬኔዲ አባተ ተጨማሪ አለው። ዩናይትድ ስቴትስና ሌሎች አምስት ሀገሮች ትናንት በጋራ ያወጡትን መግለጫ ኢትዮጵያ የያዘችውን የሰላም አቋም ያላገናዘበ ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ዛሬ መግለጫ በሰጡበት ወቅት ተናግረዋል። በትላንቱ መግለጫቸው የሰሜን ኢትዮጵያው ግጭትና የሰብዓዊ ቀውስ መባባስ በእጅጉ አሳስቦናል ያሉት ዩናይትድ ስቴትስ፣ አውስትራሊያ፣ ዴንማርክ፣ ጀርመን፣ ኔዘርላንድስና ብሪታንያ የኢትዮጵያ መንግስትና ህወሓት ወታደራዊ ጥቃቶችን በአስቸኳይ እንዲያቆሙ የግጭት ማቆም ስምምነት እንዲያደርጉ ያልተገደበና ቀጣይነት ያለው ሰብዓዊ አገልግሎት እንዲደርስ፣ እንዲሁም በአፍሪካ ህብረት መሪነት የሰላሙ ውይይት እንዲጀምሩ እንጠይቃለን ማለታቸውም ይታወሳል። የሀገሮቹን መግለጫ እየተለመደ ነው ያሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም በበኩላቸው ኢትዮጵያ ለሰላም ያላትን ዝግጁነት ያላገናዘበ ብለውታል። የአሜሪካ መንግስት አሜሪካ ሲደመር አምስት ሀገሮች ያወጡትን ፕሬስ መግለጫ ለማየት እድሉ ነበረኝ። ከዚህ በፊት ከወጡት መግለጫዎች ብዙም የተለዩ ነገሮች የሉትም ቋንቋ ካልሆነ በስተቀር። ለዚህ የሚታወቅ የኢትዮጵያ መንግስት አቋም አለ። ኢትዮጵያ መንግስት ለሰላም ዝግጁ ነው። ስለ ሰላም ብዙ ጊዜ ተገልጿል። ክብርት ፕሬዚደንት በፓርላማ መክፈቻ ንግግር ላይ ያደረጉት ለሁሉም ምላሽ የሚሆን መስሎ ይታየኛል። አንደኛ የኢትዮጵያ መንግስት ለሰላም ዝግጁ ነው ሲባል ሰላም እንዲመጣ ቀደም ሲል የወሰዳቸው የተለያዩ የመተማመን መንፈስ የሚፈጥሩ እርምጃዎች አሉ። ኮሚቴ ተቋቁሟል። ኮሚቴ ወደ ዝርዝር ስራ ገብቷል። የአፍሪካ ሕብረት የሰላም ንግግሩ ደቡብ አፍሪካ ይካሄዳል ሲባል ይሁንታውን ገልጿል። ስለዚህ ስለሰላም ያለን አቋም አሁንም የጸና ነው፤ ይሄን መያዝ ያስፈልጋል። ስለዚህ የአሜሪካ ሲደመር አምስትም በዚህ ደረጃ ቢታይ በሰሜን ኢትዮጵያ እየተባባሰ የመጣውን የኤርትራ ወታደራዊ ኃይሎች ተሳትፎም እናወግዛለን ያለው የስድስቱ ሀገሮች የጋራ መግለጫ አያይዞም የኤርትራ ኃይሎች ወታደራዊ እንቅስቃሴያቸውን አቁመው ከሰሜን ኢትዮጵያ እንዲወጡ እንጠይቃለን ይላል። ኤርትራ በተደጋጋሚ የሚቀርቡባትን መሰል ክሶች ስታጣጥል መቆየቷ የሚታወቅ ነው። የትናንቱን መግለጫ ተከትሎም የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሁፍ የአንዳንድ ኃይሎች የተዛቡ ትርክቶች በጣም አስደንጋጭ ናቸው ሲሉ ተችተዋል። በአንዳንድ ቀጠናዎች ላይ በዓለም አቀፍ ሰላምና ደህንነት ላይ ከባድ መዘዝ የሚያስከትል ቢሆንም ጦርነትና ግጭትን ይቀሰቅሳሉ፣ በሌሎች ቦታዎች ላይ ደግሞ ሕጋዊ ራስን የመከላከል እንቅስቃሴዎችን ኮስተር ብለው ያወግዛሉ ሲሉም ሚኒስትሩ በትዊተር አማካኝነት ባስተላለፉት በዚህ አስተያየታቸው ተችተዋል። ይሁን እንጂ ይህ መልእክታቸው ስድስቱ ሀገሮች ላወጡት መግለጫ የሰጡት ምላሽ ስለመሆኑ በግልጽ የጠቀሱት ነገር የለም። ዩናይትድ ስቴትስን ጨ ጨምሮ ስድስቱ አገሮች ላወጡት የጋራ መግለጫ አድናቆታቸውን የገለጹት የህወሀት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በትዊተር ገጻቸው በሰጡት ምላሽ የተለመዱ ያሏቸውን ሁለቱም አካላትና ያሳስበናል የሚሉ ሀሳቦችን ወደ ጎን በመተው ቢያንስ ኤርትራን በተመለከተ ትርጉም የሚሰጥ የሚመስል ጠንካራ ጥረት የተደረገበት ነው ብለውታል። በሌላ በኩል የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በዛሬው መግለጫቸው የአውሮፓ ፓርላማ ኢትዮጵያን በሚመለከት በቅርቡ ያጸደቀውን የውሳኔ ሀሳብ በማስመልከት ለተነሳላቸው ጥያቄ ተከታዩን አጭር ምላሽ ሰጥተዋል። የአውሮፓ ህብረትን በተመለከተ ያወጣቸው ውሳኔዎች ከተጨባጭ ሁኔታዎችን ጋር የሚጣጣሙ አይደሉም። ኢትዮጵያን ተጨባጭ ሁኔታ ይገነዘባሉ፣ ይረዳሉ ብለን እንጠብቃለን። ለዚህም በጋራ የምንሰራ ይሆናል። በብራሰልስ የሚገኘው የኢትዮጵያ ኤምባሲም የአውሮፓ ፓርላማ ኢትዮጵያን በተመለከተ ያጸደቀው የውሳኔ ሀሳብ የኢትዮጵያን መንግስት አሳዝኗል ማለቱ ይታወሳል። የውሳኔ ሀሳቡ ኢትዮጵያ ለሰላም የምታደርገውን ጥረት እንዲሁም በጦርነቱ ኢሰብአዊ ድርጊቶችን የፈጸሙ አካላትን ተጠያቂ ለማድረግ የጀመረችውን እንቅስቃሴ ከግምት ያላስገባ ነው ሲልም ኤምባሲው ተችቷል። የአውሮፓ ፓርላማ መስከረም 26 2015 ዓ ም ያጸደቀው የውሳኔ ሀሳብ ሁሉም አካላት በአስቸ ተስተካይ ግጭቶችን እንዲያቆሙ ሲል የሰብአዊ መብት ጥሰት በሚፈጽሙ አካላት ላይ የአውሮፓ ህብረትና አባል ሀገሮች ማዕቀቦችን እንዲጥሉ ይጠይቃል። በተጨማሪም እንደ አውሮፓውያን ከ2020 ዓ.ም ጀምሮ ህብረቱ ለኢትዮጵያ የሚያደርገውን የበጀት ድጎማ ማቋረጡን ያደነቀው የውሳኔ ሀሳቡ የተባበሩት መንግስታት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ በቋሚነት ስብሰባ እንዲያደርግና እርምጃ እንዲወስድም የሚጠይቅ ነው። ይህን የውሳኔ ሀሳብ በተመለከተ እስካሁን ህወሀት ጥቃት በይፋ የሰጠው ምላሽ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችን ነው። ቀደም ስል የተከታተላችሁት የአብይ ርህ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በያዝነው ዓመት በጦርነትና በሌሎች ሰው ሰራሽና የተፈጥሮ ምክንያቶች ሳቢያ ስድስት ሚሊዮን ተማሪዎች ከትምህርት ገበታቸው መነጠላቸውን ትምህርት ሚኒስቴር ገለጸ። በ2015 የትምህርት ዘመን ከቅድመ መደበኛና ሁለተኛ ደረጃ ድረስ 29 ሚሊዮን ተማሪዎችን ለመመዝገብ ታቅዶ የተመዘገቡት ተማሪዎች ቁጥር ግን 23.6 ሚሊዮን መሆናቸውን የትምህርት ሚኒስቴር ለአሜሪካ ድምጽ ገልጿል። በጦርነት ሳቢያ ከ4000 በላይ ትምህርት ቤቶች መጎዳታቸውን እና ከ1300 በላይ መውደማቸውን የገለጹት የሚኒስቴር መስሪያ ቤቱ ስራ አስፈጻሚ እነዚህን ትምህርት ቤቶች የመልሶ ማቆም ማቋቋምና የጥገና ስራ መጀመሩን ገልጸዋል። በሌላ በኩል መስከረም 30 ቀን 2015 ዓ ም በተጀመረው የ12ተኛ ክፍል ብሔራዊ መልቀቂያ ፈተና በመጀመሪያው ዙር ከ120 በላይ ተማሪዎች ፈተናውን ጥለው መውጣታቸውን ገልጸዋል። ገብረ ሚካኤል ገብረ መድን ተከታትሎታል። በ2015 የትምህርት ዘመን የተማሪዎች ምዝገባ አፈጻጸምን በተመለከተ ለአሜሪካ ድምፅ ማብራሪያ የሰጡት የተቋሙ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አምለወርቅ ህዝቅኤል ጦርነትና የተፈጥሮ አደጋዎች በተከሰቱባቸው የኢትዮጵያ አካባቢዎች የነበረው የተማሪዎች ምዝገባ አፈጻጸም ዝቅተኛ መሆኑን ገልጿል። ከትግራይ ውጭ ባሉት ክልሎች በዚህ ዓመት 29 ሚሊዮን ተማሪዎችን ለመመዝገብ ታቅዶ የተመዘገቡት ግን ከታቀደው 80 በመቶ ያህሉ መሆናቸውን አስረድቷል። በ2015 ዓ.ም በቅድመ መደበኛ በመደበኛና በሁለተኛ ደረጃ ከዘጠኝኛና ከዘጠኝ ጀምሮ እስከ 12 ባሉት ትምህርት እርከኖች ለመመዝገብ ያቀድነው ከ29 ሚሊዮን በላይ ተማሪዎችን መመዝገብ እንድንችል ታቅዷል። ዘንድሮ የተመዘገቡት እስካሁን ባለው መረጃ 23 ሚሊዮን 695573 ተማሪዎች ተመዝግበዋል። ይህም ከአጠቃላይ ዕቅዱ አንጻር ስናይ ወደ 80 በመቶ ተማሪዎች ተመዝግበዋል። የእቅዱ ሃ0 ከመቶ ያህሉ ቁጥራቸው ስድስት ሚሊዮን ተማሪዎች የሚደርሱ ከትምህርት ገበታቸው ውጪ መሆናቸውን ገልጿል። አሁንም ያለው የመጨረሻ ቁጥር አይደለም። ምክንያቱም መመዝገብ አለብን ብለን ካቀድነው ነው 20 ፐርሰንት ውጪ ነው። ከሚሊዮን አካባቢ ተማሪዎች ውጪ ናቸው አሁንም። እነዛን ተማሪዎች መመለስ እንድቻል አሁንም የንቅናቄ ስራ የተሰራ ነው። እስከ ጥቅምት የመጀመሪያው ሳምንት አሁንም የምንጠብቀው ተማሪ አለ። በተለይም ጦርነትና የተፈጥሮ አደጋዎች በነበሩባቸው አካባቢዎች የታየው የተማሪዎች ምዝገባ አፈጻጸም ዝቅተኛ እንደሆነ አመለወርቅ ሕዝቅኤል አመልክቷል። እነዚህን ተማሪዎች ወደ ትምህርት ቤት ለማምጣት የተለያዩ ጥረቶች እንደሚደረጉም ተናግረዋል። በአፋርና ጋምቤላ ለምሳሌ በጣም ከአንደኛ እስከ ስምንተኛ ባለው በጣም ዝቅተኛ በሚባል ደረጃ አፋር 28 ፐርሰንት፣ ጋምቤላ 16 ፐርሰንት አካባቢ ተማሪ ነው። ግን እነዛም አካባቢ ተማሪዎች በተቻለ መጠን እኛ ብቻ ሳንሆን ከአደጋ መከላከልና ዝግጁነት ጋርም ጭምር ትምህርት ሚኒስቴር እየሰራቸው ያሉ ስራዎች አሉ። ትምህርትን በተለያየ ሞዳሊቲ ባሉበት ሁኔታ መማር የሚችሉበትን መንገድ ትምህርት ሚኒስቴር እየሰራበት ይገኛል። ግን በነዚህ በኩል በነዚህ አካባቢዎች ያለው የትምህርት ቤት የመመለስ ጉዳይ በቀላሉ የሚታይ አይደለም። ምክንያቱም የጦርነት የግጭት አካባቢዎች ናቸው። ስፔሻል የሆነ የሚፈልጉት ነገር አለ። ከትምህርት ቤቶች መጎዳተም ጋር ተያይዞ እና በተለያየ ሞዳሊቲ ነገር ግን ትምህርታቸውን እንዳያቋርጡ የተለያዩ ስራዎችን የሰራን ያለንበት ሁኔታ ነው ያለው። ጦርነት በተካሄደባቸው የኢትዮጵያ አካባቢዎች ከአራት ሺህ በላይ ትምህርት ቤቶች መጎዳታቸውንና ከ1300 በላይ የሚሆኑ ደግሞ ሙሉ በሙሉ መውደማቸውን የገለጹት ኃላፊዋ እነዚህን ትምህርት ቤቶች መልሶ ለመገንባትና አስፈላጊውን ጥገና ለማድረግ እንቅስቃሴዎች እየተደረጉ ናቸው ብለዋል። ወደሙ የተባሉትን 1300 አካባቢ ትምህርት ቤቶች ትምህርት ሚኒስቴር የተለያዩ አካላትን በማሳተፍ ለመስራት ብዙ ስራዎችን እየሰራ ይገኛል። ከ1300 ውስጥ ሁለት መቶውን በዚህ ዓመት ለመስራት አቅደናል። በሌላ በኩል መስከረም 30 በተጀመረው የ2014 ዓ.ም የ12ኛ ክፍል ብሔራዊ የመልቀቂያ ፈተና ከ586 ሺህ በላይ የማኅበራዊ ሳይንስ ተማሪዎች የተፈተኑበት የመጀመሪያው ዙር መጠናቀቁን ገልጸዋል። በመጀመሪያው ዙር ፈተና ያጋጠሙትን ዋና ዋና ጉዳዮች በዘረዘሩበት አስተያየታቸው አንደኛው በሐዋሳ ዩኒቨርሲቲ የደረሰው የድልድይ መደርመስ አደጋ እንደነበር ተናግረዋል። ሌላኛው ያልተጠበቀው ክስተት ደግሞ ከአራት ዩኒቨርሲቲዎች ፈተናውን ጥለው የወጡ ተማሪዎች ጉዳይ እንደነበር አመለወርቅ ወርቅ ገልጿል። ለፈተና ወደ ዩኒቨርሲቲ የገቡ ተማሪዎች ከትምህርት ስርዓት ባፈነገጠ መንገድ ፈተናውን አንፈተንም ብለው በገዛ ፈቃዳቸው ለቀው የወጡበት ሁኔታ አለ። በዚህ ሁኔታ እስካሁን ባለን መረጃ መቅደል አምባ ዩኒቨርሲቲ መካነ ሰላም ካምፓስ 1700 ተማሪዎች፣ ደብረ ማርቆስ ዩኒቨርሲቲ 1226 ባህር ዳር ዩኒቨርሲቲ፣ ደብረ ታቦር ዩኒቨርሲቲ በጥቅሉ አስራ ሁለት ሺ በላይ ተማሪዎች አስራ ሁለት ሺ ሰባት መቶ ሰማንያ ሰባት ተማሪዎች ከፈተና ሙሉ በሙሉ እና በውስን ደግሞ ፈተና ጥለው ወጥተዋል። በተለይ በደብረ ታቦር በነበረው ተፈታኞች ኃይል የተቀላቀለበት ሁከት ተፈጥሮ ስለነበረ የአንድ ተማሪ ሕይወት ሊያልፍ ችሏል። ፈተና ጥለው የወጡ ተማሪዎችን በተመለከተ ግን በራሳቸው ጊዜ ፈተና መፈተን እንደማይፈልጉ አሳውቀው የወጡ በመሆኑ ቀጣይ እድል የሌላቸው መሆኑን እና መፈተን እንደማይችሉ የተወሰነ መሆኑንም ጭምር ለማሳወቅ እንወዳለን። በዚሁ የመጀመሪያው ዙር ፈተና ደንብ ካለማክበርና በሌሎችም ምክንያቶች የተከሰቱ ችግሮች እንደነበሩ ጠቁመዋል። በፈተና አዳራሽ በጋራ ካልሰራን ብለው ከፈተና አስፈጻሚዎች ጋር ግብ ግብ የፈጠሩ ተፈታኞች ነበሩ። ከተሰጣቸው መመሪያና ከፈታኝ የማይጠበቅ ተግባር ላይ የተሳተፉ የፈተና አስፈጻሚዎችም ጭምር አጋጥመውናል። ከዛ ባሻገር በትራንስፖርት እጥረት ምክንያት ዘጊተው እና ምሽቶ የመጡ ተማሪዎችን ነበሩ። በተጨማሪም በመፈተኛ ክፍል ውስጥ በቡድን ወይም በግል የፈተና ደንብን በጣሰ ሁኔታ የተላለፉ እንዳሉ ሪፖርት ደርሶናል። እንግዲህ በሚቀርበው ማስረጃና መረጃ መሰረት ፈተና እስከ መሰረት ድረስ የሚያደርሱ እርምጃዎች እንደሚወሰዱ በትናንትናው መግለጫ አሳውቀናል። ፈተናውን ለማስፈጸም ከማዕከል በተለያዩ አካባቢዎች ወደሚገኙት ወደ እነዚሁ ዩኒቨርሲቲዎች ከ32000 በላይ የሰው ኃይል መሰማራቱንም ተናግረዋል። የተፈጥሮ ሳይንስ ተማሪዎች የሚቀመጡበት ሁለተኛው ዙር ፈተና ከጥቅምት 8 እስከ ጥቅምት 11 ድረስ እንደሚካሄድ የትምህርት ሚኒስቴር መረጃ ያሳያል። ለአሜሪካ ድምፅ፣ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። ዝግጅታችን እንደቀጠለ ነው። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ሳውዲ አረቢያ ከሩሲያ ጋር በመወገን ባለፈው ሳምንት በተደረገው ኦፔክ ፕላስ በተሰኘው የነዳጅ ላኪ ሀገሮች ስብሰባ ላይ ለዓለም የሚቀርበው የነዳጅ ምርት መጠን እንዲቀንስ መወሰኗን ተከትሎ የዩናይትድ ስቴትስ ምክር ቤት ዲሞክራት አባላት ለሳውዲ አረቢያ የሚደረገውን የመሳሪያ ሽያጭ ለማቋረጥ የሚያስችል ረቂቅ ሕግ በማዘጋጀት ላይ ናቸው። ፕሬዚዳንት ጆ ባይደን ዋሽንግተን ከሪያድ ጋር ያላትን ግንኙነት እንደገና ለመገምገም ከምክር ቤቱ ጋር ለመስራት ዝግጁ መሆናቸውን ዋይት ሀውስ አስታውቋል። የአሜሪካ ድምጽ ከፍተኛ የዲፕሎማሲ ዘጋቢ ሲንዲሴን የላከችውን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል። ኦፔክ ሲደመር አንድ የተሰኘው የነዳጅ ላኪ ሀገሮች ስብስብ ባለፈው ሳምንት የነዳጅ ዘይት ምርቱን በሁለት ሚሊዮን በርሜል ለመቀነስ ወስኗል። ውሳኔው አሜሪካ ተቃውሞዋን እያሰማች የተፈጸመ በመሆኑ የዩናይትድ ስቴትስ ህግ አውጪዎች የነዳጅ ላኪዎቹ ማኅበር መሪ ለሆነችው ለሳዑዲ አረቢያ ቆንጠጥ የሚያደርግ ቅጣት እንዲሰጣት እየጠየቁ ነው ኦፔክ ሲደመር አንዱ የተባለው ቡድን 23 ነዳጅ ላኪ ሀገራት አባል የሆኑበት ስብስብ ሲሆን ምን ያህል ነዳጅ ዘይት ለዓለም ገበያ መቅረብ እንዳለበት ይወስናል ሩሲያ አንዷ አባል አገር ስትሆን አሜሪካ አይደለችም የአሜሪካ ምክር ቤት አባላት በሚቀጥለው ወር ከምርጫ መልስ ወደ ዋሽንግተን ሲመለሱ ጉዳዩን በተመለከተ ተቀራርበው እንደሚሰሩ ፕሬዚደንት ጆ ባይደን ተናግረዋል። ለሳውዲ አረቢያ መልስ ይኖረናል። የምክር ቤት አባላቱ ወደ ሥራ ሲመለሱ እንወያይበታለን። እርምጃ እንወስዳለን። ሪያድ ሩሲያ ዩክሬንን በወረረችበት በዚህ ወቅት የዓለም ነዳጅ አቅርቦት እንዲቀንስ የተደረገው ውሳኔ ተዋናይ ነች በሚል ሁለት የዲሞክራሲ ምክር ቤት አባላት ለሳውዲ አረቢያ የሚደረገውን የጦር መሳሪያ ሽያጭ ለማቆም ረቂቅ ሕግ በማዘጋጀት ላይ ናቸው። ሴናተር ሪቻርድ ብሉመንተል የዲሞክራቲክ ፓርቲ አባልና ረቂቅ ሕጉን ከሚያዘጋጁት አንዱ ናቸው። ሲ የዚህ ጉዳይ ውስብስብነት በነዳጅ ዘይት ላይ ከሚደረገው ውሳኔ የሰፋ ነው። ፕሬዝደንቱ የሳውዲን ጉዳይ እንደገና ለማየትና ለመወያየት ማሰባቸው ትክክል ነው። እኛ ይህንን ሕግ የታሰበበትና ምክንያታዊ አድርገን ነው የምናየው። ዓላማ ያደረግነው አንድን የተወሰደን እርምጃ ነው። ወደ አንድ ወገን አጋድሎ የነበረው ግንኙነት በሚገባ ታይቶ ተሰንዷል። ሳውዲ እንደምትለው ከሆነ የኦፔክ ሲደመር አንድ ውሳኔ በአንድ ድምፅ የተወሰነና የኢኮኖሚ ሁኔታዎች ተገምግሞ የተደረሰበት ነው። የረቂቁ ሕግ ሌላው አዘጋጅ የሆኑት ዲሞክራቱ ሮካና ሳውዲ ከሩሲያ ጋር መወገኗ መጥፎ ውሳኔ ነው ይላሉ። ይህም መነሻው ሳውዲ ከቀድሞ ፕሬዝደንት ዶናልድ ትራምፕ ጋር ከነበራት ልምድ የመነጨ ነው ባይ ናቸው። ላለፉት ሁለት ዓመታት ሳውዲዎች የተሳሳተ ስሌት ውስጥ ገብተዋል። እንደ እውነቱ ከሆነ ይህ የሆነው የቀድሞው ፕሬዚደንት ዶናልድ ትራምፕ ሳውዲዎቹን እንዳሻቸው እንዲሆኑ በመፍቀዳቸው ነው። አሁን ፕሬዚደንት ባይደን እያደረጉት ያሉት ሚዛኑን የጠበቀ ግንኙነት እንዲኖር ነው። በአልጋ ወራሽ እና ጠቅላይ ሚኒስትር መሐመድ ቢን ሳልማን የምትመራው ሳውዲ አረቢያ የአሜሪካ አጋር አይደለችም ይላሉ የቀድሞ የመካከለኛው ምስራቅ ተንታኝ አሁን ካርነጊ ኢንዳውመንት ለዓለም ሰላም በተሰኘ ተቋም የሚሰሩት አርን ዴቪድ ሚለር ለቪኦኤ በሰጡት አስተያየት የሳውዲ አልጋ ወራሽ ያደረጉት ቢኖር የፕሬዝደንቱን የፖለቲካ አቋም አሳንሶ ማየት ነው። የነዳጅ ዋጋው መጨመር ምርጫ በምናደርግበት ወቅት መሆኑ ፕሬዝደንቱን ለመጉዳት የተደረገ ነው። ሩሲያ ዩክሬንን በመውረሯ ምክንያት የዓለም አቀፍ ማህበረሰቡ ቭላድሚር ፑቲንን ለማግለል ጥረት በሚያደርግበት በአሁኑ ወቅት የሳዑዲው አልጋ ወራሽ በፖለቲካም ሆነ በኢኮኖሚ ለፑቲን ድጋፍ በመስጠት ይህንን ዓለም አቀፍ ጥረት አዳክመዋል። የሪፐብሊካን የምክር ቤት አባላቱ የዲሞክራቶችን ያህል በሳዑዲ ላይ እርምጃ እንዲወሰድ በይፋ ሲናገሩ አይሰማም። አንዳንዶቹ ግን ሀገሪቱ ውስጥ ስላለው የሰብአዊ መብት አያያዝ ጉዳይ ከዚህ ቀደም ሲናገሩ ተደምጠዋል ሲሉ ብራያን ካቶሊስ የመካከለኛው ምስራቅ ተቋም የፖሊሲ ጉዳዮች ምክትል ፕሬዚደንት ከቪኦኤ ጋር በዙም ባደረጉት ቃለ መጠይቅ አስታውሰዋል። ከሁለት ዓመታት በፊት ሳውዲ አረቢያና ሌሎች የኦፔክ ሲደመር አንድ አባል ሀገራት በወሰዱት አንዳንድ ውሳኔ ምክንያት የነዳጅ ዋጋ ሲቀንስ በአሜሪካ የነዳጅ አምራች ግዛቶችን የሚወክሉ አንዳንድ የህዝብ እንደራሴዎች ጉዳዩ በጣም አሳስቧቸው ነበረ። እንደሚመስለኝ ትልቁ ጉዳይ ሁለቱም ፓርቲዎች የአሜሪካንና የሳውዲ አረቢያን ግንኙነት በጠንካራ መሠረት ላይ እንዳልቆመ ተገንዝበዋል። ፕሬዚደንት ጆ ባይደን ባለፈው ሐምሌ በሳውዲ ያደረጉትን ጉብኝት በተመለከተ ዋይት ሃውስ የሚቀርብበትን ትችት አይቀበልም። ጉብኝቱ የተደረገው ስለ ነዳጅ ዘይት ሳይሆን በመካከለኛው ምስራቅ ጉዳይ አሜሪካ ያላትን ቁርጠኝነት ለማሳየት ነው በማለት እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ዝግጅታችን በሬዲዮ እና በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ እየተላለፈ ይገኛል። ዝግጅታችን ይቀጥላል። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ባህልና ማህበረሰብ ነው። በኢትዮጵያ የመጀመሪያው እንደሆነ የሚነገርለት ሂሩት አባቷ ማነው የተሰኘው ፊልም ለመጀመሪያ ጊዜ በውጭ ሀገር ሊታይ ነው። ፊልሙ ለእይታ የሚቀርበው በ2015 የለንደን የኢትዮጵያ ፊልም ሳምንት ላይ ነው። ከጥቅምት 4 እስከ 6 2015 ዓ.ም የሚካሄደውን የፊልም ሳምንት አስመልክቶ የለንደኑ ዘጋቢያችን አስተዋይ መለሰ የሚከተለውን ቅንብር ልኳል። በኢትዮጵያ በ1950ዎቹ የተነሱት የመጀመሪያዎቹ የኢትዮጵያ ፊልም ሰሪዎች ትውልድ ስራዎቻቸው ለእይታ የበቁበት መጠን ውስን ቢሆንም ጉልህ የሆኑ ልብወለድና ዘጋቢ ፊልሞችን አውጥተዋል። ከእነዚህም መካከል ሙሉ በሙሉ በውጭ ሀገር ባለሙያዎች ተይዞ የነበረውን የኢትዮጵያ ፊልም ስራና ስርጭት ወደ ኢትዮጵያውያን ያሻገረው የሀገር ፊልምና የማስታወቂያ ማህበር የፊልም ድርጅት በ1957 በኢላላ ኢብሳ ተጽፎ ውልደቱ ኢትዮጵያ በሆነው በግሪካዊው ላምብሮስ ጆካሬስ የተዘጋጀውን ሂሩት አባቷ ማን ነው ፊልምን አዘጋጅቶ ለመጀመሪያ ጊዜ ለእይታ አብቅቷል። ምንም እንኳ አብዛኛው የቴክኒክ ቡድን አባላት አውሮፓውያን ከፕሮዳክሽን ስራው በኋላም የነበረው ሂደት በጣሊያን ይሰራ እንጂ፣ በጥቁርና ነጭ ቀለም የተቀረጸው ከአንድ ታዋቂ ዘፋኝ ጋር በፍቅር ወድቃ የህይወት አቅጣጫዋን ለማስተካከል የምትታትርን ወጣት ታሪክ የሚተርከው ፊልም የኢትዮጵያ የመጀመሪያው ፊልም ተብሎ በታሪክ ተመዝግቧል። ይህ ፊልም ለኢትዮጵያ ፊልም ሰሪዎችና ተመልካቾች የፈርቀዳጅነት ሚና ቢኖረውም፣ በተለይ በአሁኑ ዘመን ግን ከእይታ ተሰውሮ ቆይቷል። ከጥቂት ወራት በፊት በዘመኑ ቴክኖሎጂ በመታገዝ የዲጂታላይዜሽን ስራው የተጠናቀቀው አባቷ አባቱ አማን ነው ለመጀመሪያ ጊዜ ለዓለም አቀፍ ተመልካች ሊቀርብ ጉዞውን ወደ ለንደን አቅንቷል። ከጥቅምት 4 እስከ 6 2015 በለንደን የንግድ አካባቢ በሚገኘው ሪች ሚክስ ሲኒማ በሚዘጋጀው የኢትዮጵያ ፊልም ሳምንት ላይ እንደሚቀርብም ነው ሀበሻ ቪው ቴክኖሎጂና ሚዲያን ከመሠረቱት መካከል አንዷ የሆኑትና የድርጅቱ ኦፕሬሽንስ ዳይሬክተር ትዕግሥት ከበደ የነገሩኝ። ዳይሬክተሯ እንደ ሂሩት አባቷ ማን ነው ያሉ ቅርስ የሆኑ ፊልሞችን ወደ ውጭ ሀገር ሲኒማ የማምጣቱ ሂደት እንዴት እንደነበር ሲያስረዱ ሂሩትን ለማምጣት በጣም ጊዜ ፈጅቷል። ሁለት ወር ተኩል ምናልባት ሶስት ወርም ሊሆን ይችላል። መጀመሪያ ሄደን ከተነጋገርን በኋላ ሄደን ካየን በኋላ ከዛኛ እንደውም በጣም ቀላል መስሎን ነበር። በቀላሉ ቶሎ እንደ ሌሎቹ ፊልሞች ተስማምተን ይመጣል ነበረ እሱ እሱ ሳይሆን የግድ በኮሚቴ መታየት ነበረበት። እንዴት ነው የምትሄደው? ጥራቷ እንዴት ነው? ጤናዋ እየተባለ ብዙ ነገር ስለተጠያየቅን ጊዜው እንደሚፈጅ ገብቶናል ማለት ነው። ጥንቃቄ ያስፈለገው ነበር። ህይወትን ለማምጣት እንዲቀላል አልነበርም። አሁንም ቢሆን እዚህ መታ ለንደን ውስጥ በመታየት በጣም ደስ ብሎናል። የኢትዮጵያ የፊልም ሳምንትን ከ2012 ዓ ም ጀምሮ በለንደን ማዘጋጀት የተጀመረው ሀበሻቪው ዘንድሮ ለሶስተኛ ጊዜ ሶስት ኢትዮጵያዊ ፊልሞችን ለእይታ በማቅረብና ከፊልሞቹ አዘጋጆች ጋር በሚደረግ የጥያቄና መልስ ፕሮግራም ኢትዮጵያዊ ተመልካቹን በትዝታ ወደ ሀገር ቤት ለመመለስ የውጭ ዜጎቹን ደግሞ ስለ ኢትዮጵያ ለመንገር መዘጋጀቱን ዳይሬክተሯ ትዕግስት ነግረውኛል። ሶስት ፊልም ይዘን መተናለ ለንደን ላሉት እንግዶች ስሜት አለ ሂሩት አባቷ ማነው አለ። ከዛ በኋላ ደግሞ ርዕስ ፈላጊ አለ ማለት ነው። የተለያየ ዦንራ ይዘን ስለመጣን ሁሉም ሰው ተጋብዞ ሄዶ እንዲያየ እንላለን። ኢትዮጵያውያን ፊልሞችን በክፍያ በማሳየት ስራውን የጀመረው ሀበሻ ቪው በአሁኑ ጊዜ ተደራሽነት አድማሱን በማስፋት ፊልሞችን ከሀገር ውጭ እየወሰዱ የማስታወቅ ስራን እንደሚሰራም ዳይሬክተሯ ከአሜሪካ ድምፅ ጋር ባደረጉት ቆይታ ጠቁመዋል። የኛ ኢንዱስትሪ እያደገ ባለበት ሰዓት ብዙ ታሪኮች እና ብዙ ኦሪጂናል የሆኑ ነገሮችን ይዘን ስንነሳ በዓለም እስካሁን ድረስ በደንብ የታወቀ የለንም ብዬ ገምታለሁ። አልታወቅንም። በፊልም ኢንዱስትሪው ለምሳሌ ናይጀሪያ ወይ ህንድን ብናይ፣ አሁን ደግሞ ሳውዝ አፍሪካ ብናይ የነሱ ኢንዱስትሪ በጣም እያደገ ነው። እኔ እንግዲህ የምገምተው ምንድን ነው ህዝቦቻቸው ሄደው ፊልሙን በደንብ አግባ ያሉ ሰፖርት ያደርጋሉ። አንድ ሁለተኛ ደግሞ በውጭ ሀገር ፌስቲቫል ላይ በየቦታው እየወሰዱ ያስታውቃሉ ይሄ ማለት የሀገራቸው ሰው ብቻ ሳይሆን ውጭ ሀገር ያለውም ሰው ማንኛውም አይነት ዜጋ አይቶ ሊገነዘብ ይችላል ማለት ነው። ይሄ ነው እንግዲህ አንዱ ብዬ የምገምተው የእኛም አላማ ስንጀምር፣ እንዴ ለምንድን ነው ጥሩ የኢትዮጵያ ፊልም እያለ ታሪካችን ጥሩ የሆነ ቋንቋችን ዩኒክ የሆነ ከዛ ደግሞ ምንድን ነው የምንጨምረው? ሰብታይትል ነው እንግዲህ ሌላው ሰው እንዲያነባው እንዲገነዘበው ለምን አናረግም ብለን ተነሳሳን። ቅድም እንዳልኩት የእኛ ስራ የተጀመረው በስትሪሚንግ ፕላትፎርም ነበረ። አሁን ደግሞ ወደዚህ ኢትዮጵያን ፊልሞች ወስዶ ውጭ ሀገር ማስተዋወቁ ላይም ገብተናል። ይሄ ካምፓኒያችን የኮርፖሬቱ ሪስፖንስብሊቲ አድርገን የያዝነው አንድ ፊልም ሰሪ በምታዘጋጁት የኢትዮጵያ ፊልም ሳምንት፣ እንዲሁም በማሰራጫቸው ላይ እድል እንዲያገኝ መስፈርቱ ምንድን ነው? የፊልም ሳምንቱ አላማስ ለሚለው ጥያቄም ሲመልሱ፣ አንደኛ ታሪኩ ኦሪጂናል መሆን አለበት እላለሁኝ። ሁለተኛ፣ በጥሩ አቋም የተሰራ ከዛ ደግሞ ሁላችንም አንድ ቋንቋ ብቻ ስለማንነጋገር ሰብታይትል ቢኖረው ጥሩ ነው። ይሄ ማለት ደግሞ የተለያየ ሰው ላይ ይደርሳል። በማለት እነኚህ ናቸው እንግዲህ እንደ ክራይቴሪያ አድርገን የምንይዘው። እንግዲህ ያው የፊልም ዊክ ብለን ስንጀምርም አላማውም የነበረው አሁንም ቢሆን የኢትዮጵያዊ ሰው ፊልም ከኢትዮጵያ ወጥቶ ሲኒማ ቤት ገብቶ መታየቱ አንደኛ ገጹን በደንብ ያስተካክላል። ለፊልም ሰሮችን መድረክ ይከፍትላቸዋል። ከዚህ በፊትም ከኛ ጋር የሰሩት ሰዎች ሌላ ሌላ ቦታ እየሰሩ ስለሆነ ፐብሊሲቲ ብቻ ሳይሆን ስራቸው ተደንቆ ይታይላቸዋል በማለት ነው። ሲኒማ ቤት እንደ ማንም ውጭ አገር ያለው ፊልም ፖስተራቸው ተሰቅሎ ሰው አይቶ የሚያቅ ብቻ ኢትዮጵያ ብቻ ሳይሆን የሚያቅ ብቻ ሳይሆን ሌላው ሰው የሚያልፍ ውስጡ እንደ የኢትዮጵያ ፊልም እዚህ ያለ እንደ ስገብቼ ልይ ብሎ ያን እድል ለመክፈት ብለን ነው ከቻለን ተዋናኞቹን ወይ ደግሞ ጸሐፊዎቹንም አብሮ ለማምጣትና እዚህ ወይም እዚህ ቢሆን ሌላ ቦታ ሆኖ ወደፊትም እያሰብ ስለሆነ እዛ ላይ እንዲገኙና እንዲታይ እንዲተዋወቁ ለእነሱም ደግሞ ሁለተኛ እና ሶስተኛ ፊልም ላይ ጥሩ ደረጃ እንዲያደርሳቸው በማለት እሱን እናደርጋለን ማለት ነው። በቀዳሚ ዝግጅቱ አንድ፣ በሁለተኛው አራት እንዲሁም በአሁኑ በሶስተኛው ዝግጅቱ ሶስት ፊልሞችን ለእይታ የሚያበቃው የኢትዮጵያ የፊልም ሳምንት በየዓመቱ በመስከረምና ጥቅምት ወራት ላይ የሚካሄድ ሲሆን ኢትዮጵያውያን ፊልም ሰሪዎች ስራዎቻቸውን ለዓለም አቀፍ መድረክ እንዲያበቁ ከማገዙም በላይ ለባለሙያዎች ፈርጀ ብዙ እድሎችን በመፍጠር የሀገሪቱን የፊልም ኢንዱስትሪን እንደሚያነቃቃ ይታመናል። በዝግጅቱ ላይ የአዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውን ጨምሮ የአዲስ አበባ ሲኒማ አስተዳደር ባለሙያዎች እና ለእይታ በሚቀርቡት ፊልሞች ላይ ከተጫወቱት ተዋናዮች መካከል የተወሰኑት እንደሚገኙ ለማወቅ ተችሏል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን የሐሙስ ምሽት መሰናዷችን ሁለተኛ ክፍል አጋማሽ እንደቀጠለ ነው። ተከታዩ ቅንብር ደግሞ ሳይንስና ቴክኖሎጂ ነው። በናሳ ጎዳርድ የሕዋ በረራ ማዕከል የጥናትና ምርምር ኢንጂነር የሆኑት ትውልደ ኢትዮጵያዊ ዶክተር ብርሃኑ ቡልቻ በጨረቃ ላይ ውሃን መፈለግና ስራውን ማመልከት የሚችል መሳሪያ መስራታቸውን ናሳ ካሳወቀ ወዲህ ጉዳዩ የብዙ መገናኛ ብዙሃን ርዕስ ሆኖ ሰንብቷል። በዚህ ጉዳይ ላይ የኦሮምኛ ዝግጅት ክፍል ባልደረባችን በፈቃዱ ሞረዳ መሬት ላይ በሚደረግ ምርምር እንዴት መሳሪያው ጨረቃ ላይ ውሃ መፈለግ እንደሚችል እንዲሁም ከመሳሪያው አናሳነት አንጻር እንዴት ሙሉን የጨረቃ ስፋት መሸፈን ይችላል የሚሉና ሌሎች ጥያቄዎችን በማንሳት ከብርሃኑ ጋር ተወያይቷል። ከአፖሎ ተልእኮ ወዲህ ከ50 ዓመታት በኋላ ሰው ወደ ናሳ ሰው ወደ ጨረቃ ለመላክ ዝግጅት እያደረገ መሆኑንና እርሳቸውም የሰሩት መሳሪያ ከሶስት ዓመት በኋላ ወደ ጨረቃ እንደሚላክ ዶክተር ብርሃኑ ተናግረዋል። ወደ ቃለመጠይቁ እንለፍ። በእንግሊዘኛውም ምህጻረ ቃል ዳርት ተብሎ የሚጠራውና ደብል አስትሮይድ ሪዳይሬክሽን ቴስት የሚባለው የዩናይትድ ስቴትስ የህዋ ምርምር ተቋም ወይም ናሳ ተልዕኮ ተቋሙ በአሁኑ ወቅት ትኩረት ሰጥቶ እየሰራባቸው ከሚገኙ አይነተኛ የምርምርና የሙከራ ተግባሮች ውስጥ አንዱ ነው። ስለዚህ ተልእኮ ጉዳይ እንዲነግሩን ሜሪላንድ በሚገኘው የናሳ ምርምር ተቋም የሲስተም መሐንዲስ ወይም ኢንጂነር የሆኑትን ዶክተር መላክ መኮንን ዘመናዊን ጋብዘናል። ዶክተር መላክ ደብረ ማርቆስ ተወልደው በባህር ዳር ዩኒቨርሲቲ በኤሌክትሪክ ምህንድስና ወይም ኤሌክትሪካል ኢንጂነሪንግ የመጀመሪያ ዲግሪያቸውን ካገኙ በኋላ ወደ አውሮፓ በመሄድ በአውሮፓ የሕዋ ምርምር ስር በጀርመን በፊንላንድ እና በስዊድን ከተማሩ በኋላ በኤሮስፔስ ምህንድስና የማስተርስ ዲግሪያቸውን ሰሩ። በጀርመን የሕዋ ምርምር ተቋም ውስጥ ለስድስት ዓመታት እየሰሩ የዶክትሬት ዲግሪያቸውንም እዛው አገኙ። በጃፓንና በቻይናም ከኤሮስፔስ ምህንድስና ጋር በተያያዘ የተለያዩ ስልጠናዎችን ወስደዋል። ከዚሁ ስራቸው ጋር በተያያዘ ጉዳይ ለስብሰባ ወደ ዩናይትድ ስቴትስ በመጡ ጊዜ ስራዎቻቸውን ለናሳ አቅርበው ተቀባይነት በማግኘታቸው ከ2015 ጀምሮ ጎዳርድ የህዋ ማዕከል የሲስተም ኢንጂነር በመሆን እያገለገሉ ነው። ከዶክተር መላክ ጋር ያደረግነው ውይይት የዳርት ተልዕኮ ወይም ዳርት የተባለው ተልዕኮ ምንድን ነው ከሚለው በመጀመር ነው። ናሳዎች 2016 እዛ አካባቢ ላይ ይሄ ፕላነተሪ ዲፌንስ የሚባል ናሳ እንደ ዲፓርትመንት ሪሰርች ፕላነተሪ ዲፌንስ ሪሰርች የሚባል ኦፊስ ተቋቋመ። እዛ ላይ አስትሮይድ ቢመጣ ምን እናርግ የሚል ሀሳብ መጣ። ለምን አስትሮይድ የምንለው ነገር ትንሽ ለአድማጮቻችንም ግልጽ በማድረግ በዚህ በህዋ ላይ ያሉ ቋጥኞች ወይም ትላልቅ ድንጋዮች አንድ ጊዜ ከዛ አፈት ልከው ወጥተው ምህዋራቸውን ለቀው መጥተው ምድርን ሊያጠፉ የሚችሉ ታሳቢ ነገሮች ናቸው። ይሄ አስትሮይድ ምንለን አስትሮይድ ማለት እሱ ነው። ስለዚህ ያ ነገር የአስትሮይድ ለምሳሌ አሶፍና ወደ አንድ ሚሊዮን የሚጠጉ አስትሮይዶች አሉ ተመሬት የሚዞሩ የተወሰኑ ናቸው ግን ጀነራ በቴሌስኮፕ ምናምን የታዩ አስሮት ናው ከአንድ ሚሊዮን የሚበልጡ አስትሮይዶች አሉ። ከዛ ውስጥ ትንሾች ናቸው መሬት ነው የሚዞሩት፣ እና እስከ አሁኗ ደቂቃ ድረስ ወደ መሬት እየመጣ ያለ አስትሮይድ የለም። ግን ቢመጣ ምን ይደረግ የሚለውን ነገር ምንድን ነው የምናረገው የሚለው ነገር ሀሳብ መጣ። ምንድን ነው ለምን ገና ምድር ላይ ከመድረሱ በፊት ኢምፓክት አናረገው፣ ብንመታው ፍጥነቱና የሚመጣበትን መንገድ በተወሰነ ከተቀየረ መሬትን ሳይመታ ያልፋል የሚል ሀሳብ ቲዮሪ ሃይፖቴሲስ ነበረ። ስለዚህ ሃይፖቴሲስ ቴስት ለማድረግ ነው ይሄ ሚሽን ዲዛይን የተደረገው፣ ዳርት ከዛ የተነሳው ማለት ነው። ስለዚህ የሚቲጌሽን ሀሳብ ወይም አስትሮይድ ወደ ምድር ቢመጣ ዲፌንስ ሜካኒዝም ቴስት ለማድረግ ነው። ይሄ አስትሮይድ የሚባለው ነገር ወይም ቋጥኝ የምንበለው ወይ ድንጋይ የምንበለው በምንድን ነው ተጋጭቶ አቅጣጫውን እንዲቀይር የሚደረገው? ዳርት ማለት ባይ ዘ ወይ ዳብል አስትሮይድ ሪዳይሬክሽን ቴስት ነው። ዳብል የሚለው ሁለት አስትሮይዶች አሉ። አንደኛው ትልቅ አስትሮይድ ነው። ምናልባት የትንሹ አስትሮይድ አራት እጥፍ የሚያክል ሳይዝን ያለው ይዞራል። ባስ በሚያክል አስትሮይድ ሲመታ ኦርቢቱን የሚዞርበትን ኦርቢት ይቀይራል ወይ ቲሪውን ፕሩፍ ለማድረግ ነው። ከቀየረ ለምሳሌ ድሮ የሚዞርበት ለምሳሌ አ ይሄ ስፔሲፊክ ሚሽን አንድ ትልቁን አስትሮድ ትንሹ ለመዞር አስራአንድ ሰዓት ከአምሳአራት ደቂቃ አካባቢ ነው የሚፈጅበት። አሁን ይሄን ሲመታ ምን ያህል ይሆናል? አስራአንድ ሰዓት ከአርባስድስት ከአምሳ ነው። አሁን አክቹዋሊ ከኔ ጋር የነበሩ ልጆች ይሄንን አላይንስ እያደረጉ ነው፣ ዳታ እየተቀበሉ ኢምፓክቱ ሪሊ ይሄንን ቲዎሬቲካሊ የተገመተውን ነገር አምጥተዋል የሚለውን ነገር እያዩት ነው። ያ ነው ሀሳቡ። ቋጥኞቹን ወይም አለቶቹን ለመግጨት ከመሬት 11 ሚሊዮን ኪሎ ሜትር የተጓዘውን መሳሪያ መጠኑን በአንበሳ አውቶቢስ መጠን የተገጨውን የህዋ ቋጥኝ ወይም አለት ደግሞ በፓሪስ ከተማ ውስጥ ባለው ሐውልት መጠን የገለጹት ዶክተር መላክ በዚህ ተልእኮ ውስጥ ሁነኛ ድርሻ አላቸው። ምንድን ነው የሰሩት? እኛ የሰራ ሚሽን ኮንሴፕቱ ላይ ኮንትሮል ባሱ ወይም ስፔስ ክራፍቱ አስትሬዱን አኪሬትሊ እንዲመታ የኮንትሮለር ኮንሴፕት ነው። እዛ ላይ ነው ኢንቮልቭድ ያደረኩት። ኢንጂነር ሁኝ ነው የሰራሁት። ኮንትሮል ስልፍ ሞር የኢንጂነሪንግ ተርም ነው። ላይክ የቁጭ ብሎ ሳተላይቱን ዳታ ቼክ ማድረግ ሳይሆን ስፔስክራፍቱ በትክክለኛው ፓዝ ሄዶ አስትሮይድን እንዲመታው ምን አይነት አልጎሪዝም መጠቀም አለበት የሚለው ላይ ነው ኢንቮልቭ ያደረኩ። ያንን ካስረከብኩ በኋላ እዛ አክቹዋሊ ከዛ በኋላ ነ ከዛ ውስጥ ወጥቻለሁ። እንደዚህ ቤት አሁን ለምሳሌ እዛ የሚሰሩ ልጆች አሉ ከኔ ጋር የነበሩ። እኔ ግን ሌላ ሚሽን ውስጥ ነው ያለሁት። ያንን ኦልሬዲ ጨረስኩ። ለመሆኑ እነዚህ የህዋ ቋጥኞች ወደ መሬት እየመጡ መሆናቸውን በምን እናቃለን? መቼ ሲመጣሉ? በዚህ ከዚህ ሰዓት ድረስ ወደ ምድር እየመጣ ያለ አስትሮይድ የለም። በቴሌስኮፕ እና ከኢንፍራሬድ ካሜራ አስትሬዶች አይደንቲፋይ ማድረግ ይቻላል። ዋንስ አስትሬድ መሆኑ ከታወቀ በኋላ ፊቸር ላይ ከአስር ዓመት በኋላ ከመቶ ዓመት በኋላ ምድር ላይ ይመጣል የሚለውን ፕሬዲክት ይደረጋል። አልጎሪዝሞች አሉ። የሚሰሩት ከዛ መሰረት ነው አይደንቲፋይ የሚያደረጉት። የቴክኖሎጂ ቴስት ተደርጓል። ቀደም እንዳልኩ ገና ውጤቱ አልታወቀም። ያው በቅርቡ ጊዜ ይታወቃል። ይሄ ሚቲጌሽን ቴክኒክ ካለ ነው ያው የሆነ ነገር ለምሳሌ ከመቶ ዓመት በኋላ ይሄ አስትሮይድ ይመጣል ሲባል ቀደም ተብሎ ይመታል። ያው ምድርን ሚስ እንዲያደርግ ይደረጋል ማለት ነው፣ ይህ ቴክኖሎጂ ወርክ አውት ካረገ። ስለዚህ ይህንን ኒውስ መከታተል ምናልባት ለአድማጮች ኢምፖርታንት ይመስለኛል። ላይክ ይሄ ነገር እንዴት ነው ኦርቢቱ ተቀየረ ወይ ፓዙ እና ትራጀክተሪ ተቀየረ የሚለውን መከታተል ፋይናል ፕሮዳክት መምታቱ አንድ ነገር ነው። ለምሳሌ እኔ ኢንቮልቭ ካረኩበት አንፃር ስፔስ ክራፍት ሂዶ አስትሮይድ መምታቱ ሰክሰስፉል ሆኗል። የኮንትሮሉ ሰርቷል ግን ኦርቢቱን ቀይሯል የሚለው ደግሞ የሚፈለገው ውጤት ነው። ያን ደግሞ አብረን ወደፊት እናያለን። በዚህ የህዋ ምርምር ስራ ውስጥ ለመሳተፍ ለሚፈልጉ ወጣቶች መንገዱ እና መላው ምንድን ነው? እንደኔ እንደኔ ምንድን ነው፣ ፍላጎት አስፈላጊ ነው። ከውስጥ የሆነ ፍላጎት ምክንያቱም መንገዶች ሁሌ ቀላል ላይሆኑ ይችላሉ። የተለያዩ ችግሮች ሊያጋጥም ይችላል። ግን አንድ ሰው ፍላጎት ካለው ችግሮች ቢኖሩ ያን ችግር እየተወጣ የሚፈልገው ደረጃ መድረስ ይችላል። እና እነዚህ የኢንጂነሪንግ ሀሳብ ያላቸው ሰዎች ማትስ ኢምፖርታንት ነው። ሁሌ ማትስን ጠልቶ በዚ አይነት ቦታ ላይ መስራት ሊከብድ ይችላል። ስለዚህ ማትስ ላይ፣ ሳይንስ እና ቋንቋም ጥሩ ነው። ሁሌ ዛ ፎከስ አድርጎ መስራት ያስፈልጋል። ወላጆችና ወጣቶች ሰምታችኋል፣ ዶክተር መላክ ያሉትን በሂሳብና በሳይንስ ላይ በርቱ ነው ያሉት። አድማጮችና ተመልካቾቻችን ከትልቅ ውቅያኖስ ውስጥ በትንሽ የሻይ ማንኪያ የጨለፍነውን ቁም ነገር ለዛሬው በዚሁ እናበቃለን። ዶክተር መላክን እናመሰግናለን። ዝግጅታችን ይቀጥላል። በተከታይ የምናመራው ደግሞ ወደ ደቡብ ኢትዮጵያ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ በደቡብ ክልል በሚገኙ ስድስት ዞኖች እና አምስት ልዩ ወረዳዎች ጥር 29/2015 ዓ.ም ህዝበ ውሳኔ እንደሚያካሄድ አስታውቋል። ቁጥሩ ሶስት ሚሊዮን በላይ የሚገመት መራጭ ድምፁን ለመስጠት ይመዘገባል የሚል ግምት እንዳለው ያስታወቀው የምርጫ ቦርድ ለህዝበ ውሳኔው ማስፈጸሚያ የሚውል ከግማሽ ቢሊዮን ብር በላይ እንደሚጠይቅም አመልክቷል። ቦርዱ የህዝበ ውሳኔ እቅዱን ለባለድርሻ አካላት ባስተዋወቀበት ያለበት በዚህ መድረክ የተሳተፉ የተቃዋሚ የፖለቲካ ፓርቲዎችን በምርጫ አስፈጻሚዎች ገለልተኝነት በጸጥታ ሁኔታና በህዝበ ውሳኔው ዲሞክራሲያዊነት ዙሪያ የተለያዩ ጥያቄዎችን አንስተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ብርቱካን ሚደቅሳና ምክትል ሰብሳቢው ውብሸት አየለ ለፓርቲዎቹ ጥያቄዎች ምላሽ ሰጥተዋል። ገብረ ሚካኤል ገብረ መድህን ለሳምንታዊው የዲሞክራሲ በተግባር እንደዚህ አጠናቅሮታል። የፌዴሬሽን ምክር ቤት በደቡብ ኢትዮጵያ አንድ ላይ ሆነን ክልል እንመስርት ባሉ ዞኖችና ልዩ ወረዳዎች ህዝበ ውሳኔ እንዲደራጅ በወሰነው መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ጥር ወር በስድስት ዞኖችና በአምስት ልዩ ወረዳዎች ህዝበ ውሳኔ እንደሚያካሄድ ገልጿል። ቦርዱ በትናንትናው ዕለት የህዝበ ውሳኔ እቅዱን ባስተዋወቀበት መድረክ ላይ ይፋ እንዳደረገው ህዝበ ውሳኔው በጋሞ፣ በጌዲዮ፣ በጎፋ፣ በኮንሶ፣ በደቡብ ኦሞና በወላይታ ዞኖች እንዲሁም በአማሮ፣ ባስኬቶ፣ ደራሼ፣ አሌና ቡርጂ ልዩ ወረዳዎች ይካሄዳል። ከ3 ሚሊዮን በላይ መራጮች ይመዘገባሉ የሚል ግምት በተሰጠው የምርጫ ሂደት ከ3700 በላይ የድምፅ መስጫ ጣቢያዎችና ከ18800 በላይ የምርጫ አስፈጻሚዎች እንደሚኖሩም የቦርዱ ዕቅድ ያመለክታል። የመድረኩ ተሳታፊ ከሆኑ የተቃዋሚ ፖለቲካ ፓርቲዎች የተለያዩ ጥያቄዎች በተነሱበት መድረክ በኢዜማ ፓርቲ ተወካይ አቶ አበባ አካሉ የተሰነዘረው አንድ ጥያቄ የምርጫ አስፈጻሚዎች ገለልተኝነትን ጉዳይ ይመለከታል። የምርጫ አስፈፃሚዎች ገለልተኝነትን በተመለከተ ባለፈው ስድስተኛ ብራዊ ምርጫ ይተ ምርጫ አስፈፃሚዎች የገዥው ፓርቲ አባላት እና ካድሬዎች ነበሩ። በጣም ብዙ ወከባ ሲፈጹ ድምፅ ሲቀረበር ሲያደርጉ እናንተን ሲፈተሙ እንደነበር በቡ ታውቃላችሁ። እና እነኚህ ሰዎች የገዥ ፓርቲ ረጅም እጅ ነው ያለው። እንዴት ነው እሱ ገለልተኛ ናቸው ብለን የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ብርቱካን ሚደቅሳ ለዚህ ጥያቄ የሰጡት ምላሽ የምርጫ አስፈጻሚዎችን ገለልተኝነት ለማረጋገጥ እንጥራለን የሚል ነበር። ብዙ መንገዶች እየሞከርን ቆይተናል። ለቤታዎችና ፖለቲካ ከተቋሙ ፓርቲዎች ከተለ ግን የምናሻሽልባቸው የሁላቸውን የገዥ ፓርቲ ጨምሮ አመኔታ ያላቸውን አስፈጻሚዎች የምናገኝበትን መንገድ ምር ለመስጠት እየሞከርን ነው እዛ ውስጥ ግን ለገለት የሚል ጥያቄ ካለ ለህዝብ፣ ለፓርቲ፣ ለነዚ አሳውቀን እንደዚ አይነት ጥያቄ ያለባቸውን አስፈፃሚዎች እናወጣለን። ዞኑ በመልክዓ ምድር ከማይገናኘውና ኩታ ገጠም ካልሆነው ደቡብ ኢትዮጵያ ጋር እንዲካለል መደረጉ ህገ መንግስታዊ አይደለም የሚል የተቃውሞ አስተያየት የሰነዘሩት ደግሞ የጌዲኦ ህዝብ ዲሞክራሲያዊ ፓርቲ ተወካይ አቶ አልሳ ናቸው። የጌዲኦ ዞን የስዳማ ብሔራዊ ክልላዊ መንግስት ከመመስረቱ በፊት የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ኩታ ገጠም መዋቅራዊ አካል ነበር። የስዳማ ክልላዊ መንግስት ሲቋቋም የጌዴኦ ዞን ኩታ ገጠምነት ከደቡብ ክልል ጋር ተቋቁሟል። ህገ መንግስቱ አንድ ክልል ውስጥ አካል የመሆኑ አካላት ኩታ ገጠም አዋሳኝ እንዲሆን ያስቀምጣል። ኩታ ገጠምነትን ህገ መንግስቱ በዛ ደረጃ የሚያስቀምጠው ነው ሳለ ምርጫ ቦርድ ይህንን ህዝበ ውሳኔ ለማደራጀት የግድኦ ዞኒን ሁኔታ እንድት አይቶ የቦርዱ ዋና ሰብሳቢ ብርቱካን የሚደቅሳ ይመልሳሉ። አቶ አርሳ ያነሱት የጌዲዮ ጉዳይ ህገ መንግስታዊ አደለም የሚለው ከጥማቱ ሸት እንዳለው ምናልባት ከኛም አለፍ ያለ ሊሆኑ ይችላል። የህገ መንግስታዊነት ስም ወደ እኛም የሚመጣ አይደለም። እኔ ግን አላስታውስም። የግድ ቦርደር አብረው ታገጠም መሆን አለባቸው። አንድ ይሄ የህግ ኦፒኒን ነው የምጫ ቦርድ ያ ግን እንደሱ አይነት ሪኳርመንት ህገ መንግስቱ ላይ ስለመኖሩ እጠራጠራለሁ። ምናልባት እንደሱ ካለ ወደ ፌዴሬሽን ምክር ቤትም ሀሳቦችና እንደገና ሱ ማቅረብ የምትችሉ ሆናለን። እሱ ማለ የወላይታ ህዝብ ፍላጎት ክልል መሆን ነው ያሉት አቶ አሸናፊ ከበደ ከወላይታ ህዝብ ዲሞክራሲያዊ ግንባር ወህዴግ ናቸው። የቦርዱን አካሄድ ዲሞክራሲያዊ አይደለም ሲሉ ይተቻሉ። የወላይታ ህዝብ እንደ ህዝቡ ጥያቄ ወላይታ ብሔራዊ ክልላዊ መንግስት ወይ ወቅት ብሎ ባለበት ወቅት ምርጫ ቦርድ የፌዴሬሽንን ወይም የአስፈጻሚ የመንግስትን ውሳኔ በላይታ በጉልበት ለማስፈጸም ይሄ ያለበት ይህ ዲሞክራሲያዊ ሂደት ምርጫ በአክሰፕት አድርጎ በናውክለቻ ደረጃ ህዝበ ውሳኔ ነው ሲል ትልቅ ከፍተኛ የሆነ በሆነ ቅሬታ ተሰምቶ ቅሬታ ብቻ ሰ ስብራት እንደዚህ ተሰምቶ። ለዚህ አስተያየት ምላሽ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ውብሸት አየለ የወላይታ ዞንን የሚመለከተው ጥያቄ ለቦርዱ መቅረብ የለበትም ብለዋል። ወንድሜ ከወላይታ ምርር ብለው የተናገሯቸው ነገሮች አብዛኛ ነገሮች አይመለከትም። ለምታቁት የየዞኑ ምክር ቤቶች የሚሰጣቸው ውሳኔዎችን ወይ የክልል ምክር ከደረሰው በኋላ ወይም ፌዴሬሽን ምክር ቤቱ ከደረሰው በኋላ የማስፈጸም ስልጣን ብቸኛ አካል ተያዩ ስለሆነ ለእኛ ይልከዋል። እኛ የምናስፈጽመውን ነው የምናስፈጽመው። ምክር ቤቶቹ የወሰኑትን ውሳኔ መሰረት አድርጎ ፌዴሬሽን ምክር ቤት የላከውን ስልጣናችንን በማያስነቃ መልክ ኃላፊነታችንን ኮምፕሮማይዝ በማያደርግ ሁኔታ የህዝብ ውሳኔ እናስከብራለን። የቦርዱ ኃላፊነት በፌዴሬሽን ምክር ቤት የተወሰነውን ውሳኔ ማስፈጸም መሆኑን የገለጹት ዋና ሰብሳቢያዋ በበኩላቸው የወላይታን ጉዳይ ጨምሮ በፖለቲካ ፓርቲዎቹ ተወካዮች የተነሱት ጥያቄዎች ከህጋዊነት፣ ከህገ መንግስታዊነትና ከዲሞክራሲያዊ አካሄድ አኳያ መታየት እንዳለባቸው አስረድተዋል። የቴዎቹ የፖለቲካ ሀሳቦች ሆኑ አማራጮች የሆኑ የህዝብ ሀሳብ ናቸው ብለን በእርግጠኝነት ስንናገር

ሕዝበ ውሳኔውን ለማካሄድ የጸጥታ ሁኔታ እንቅፋት እንዳይሆን ቦርዱ ከመንግስት የጸጥታ አካላት ጋር በመተባበር እንደሚሰራም ብርቱካን ሚደቅሳ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ የአሜሪካ ድምፅ የአማርኛው አገልግሎት ዘወትር በየዕለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ በ19 በ25 ና በ31 ሜትር ባንድ በኢትዮ ሳት የቨርቹዋል ቻናል 57 ዲግሪ ወስት እንዲሁም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወደ እናንተ ይደርሳል። በእነዚህ በዝግጅቶቻችን ላይ አስተያየት መስጠት ከፈለጋችሁ ወይም በሳምንታዊ ፕሮግራማችን ላይ ቢካተት የምትሏቸውን ሀሳቦች ለመጠቀም ለመጠቆም፣ በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ በዚሁ የምሽቱ መሰናዷችንን እናጠናቅቃለን። በማቀናበር አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ አሉላ ከበደ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳቸው ምሽት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም ደናደሩ።